Report ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ትግበራዋን ከአርብ ጀምሮ በይፋ ትጀምራለች። ኢትዮጵያ የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ድርድርን ማጠናቀቋን ተከትሎ የፊታችን መስከረም 29 ቀን 2018 ዓ ምት በሸቀጦች ንግድ የንግድ ትግበራ በይፋ ትጀምራለች ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በማስጀመሪያ ንግዱ በኢትዮጵያ አየር መንገድ ካርጎ ስጋ፣ አትክልትና ፍራፍሬ እንደዚሁም ሲሆን በየብስ ትራንስፖርት ቡና፣ የጥራጥሬ ምርቶችና የቅባት እህሎች ወደ ኬንያ፣ ሶማሊያና ወደ ደቡብ አፍሪካ ይላካሉ ሲሉ የንግድ ትስስርና ውጭ ንግድ ፕሮሞሽን ዘርፍ ሚኒስትር ዴይታ ወይዘሮ ያስሚን ዋህብረቢ ገልጸዋል። ኢትዮጵያ የአፍሪካ አህጉራዊ ነፃ ንግድ ስምምነት ትግበራን በይፋ ስታስጀምር ቀረጥ ይከፈልባቸው የነበሩት ምርቶች በነፃ መላክ ያስችላታል ተብሏል። በንግድ ማስጀመሪያ መርሃ ግብሩ የአፍሪካ አህጉራዊ ነፃ የንግድ ሴክሬታሪያት ኃላፊዎች ከፍተኛ የመንግስት ባለስልጣናት የተለያዩ ሀገራት ዲፕሎማቶችና አምባሳደሮች እንደዚሁም ላኪዎችና አምራቾች ይሳተፉበታል ተብሏል። በሐምሳ አምስት የአፍሪካ ሀገራት መካከል ስምምነት ላይ የተደረሰው ይህ የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት በአህጉሪቱ የሚገኘውን ከአንድ ነጥብ አራት ቢሊዮን በላይ ህዝብ በቀጥታ ተጠቃሚ ያደርጋል ተብሏል። ሰባተኛው ጠቅላላ ምርጫ በተያዘው ዓመት እንደሚካሄድ ፕሬዚዳንት ታዬ አጽቀስላሴ ገለጹ። የመንግስትን ማረጋገጫ ሰኞ በህዝብ ተወካዮች ምክር ቤት ባደረጉት ንግግር ላይ በይፋ ያሳወቁት ፕሬዚዳንት ታዬ አጽቀስላሴ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ስራ ዘመን መክፈቻ የፌዴራል መንግስትን ዓመታዊ እቅድ ባቀረቡበት ወቅት ነው ይህንን የተናገሩት። ከአርባ ደቂቃ በላይ በፈጀው ንግግራቸው የምርጫ ጉዳይ አንዱ ነበር። የኢፌድሪ ህገ መንግስት መሰረት በየአምስት ዓመቱ የሚካሄደው ጠቅላላ ምርጫ ዘንድሮ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀው ባለፈው ዓመት ግንቦት ወር መጨረሻ መሆኑ አይዘነጋም። ቦርዱ በሀገሪቱ ያለው የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ሀገራዊ ምርጫው የሚካሄደው ፈቃጅ እና አስቻይ ሁኔታዎች ባሉባቸው አካባቢዎች እንደሆነ በወቅቱ ማስታወቁም አይዘነጋም። ፕሬዝዳንት ታዬ በንግግራቸው በያዝነው ዓመት በሀገራችን የሚካሄደው ሰባተኛው ሀገራዊ ምርጫ በኢትዮጵያውያን ዘንድ ተአማኒ ይሆን ዘንድ መንግስት በኃላፊነት ይሰራል ሲሉ በንግግራቸው ገልጸዋል። የገንዘብ ሚኒስቴር በፍራፍሬ ጭማቂ አምራቾች ላይ የተጣለውን የአመታት የኤክሳይስ ታክስ ውሳኔ አገደም የገንዘብ ሚኒስቴር የገቢዎች ባለስልጣን በሀገር ውስጥ የፍራፍሬ ነክ መጠጥ አምራቾች ላይ ከስድስት ዓመታት በፊት በወጣ ደንብ ላይ ተመስርቶ እንዲከፈል ያዘዘውን የኤክሳይስ ታክስ ውሳኔ ማገዱን አስታውቋል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት የገቢዎች ባለስልጣን ይህንን የአመታት የኋላ ታክስ ክፍያ አስገድዶ የነበረው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ ለመታሰብ ቢያንስ 30 በመቶ የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከሰጠ በኋላ ነበር። ባለስልጣኑ ይህንን መስፈርት አያሟሉም ያላቸውን አምራቾች የአራት ዓመታት የኋላ ታክስ እንዲከፍሉ ማስገደዱ አይዘነጋም። ይሁን እንጂ የገንዘብ ሚኒስቴር ከኢንዱስትሪ ሚኒስቴር የቀረበለትን ቅሬታ ተከትሎ ውሳኔው የሀገር ውስጥ አምራቾችን ስራ እስኪያቆሙ የደረሰ ከፍተኛ ጉዳት ማስከተሉንና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንደጎዳ ገልጿል። በዚህም መሰረት ሚኒስቴሩ በህጉ አጻጻፍ ላይ ባለው ግልጽነት መጓደል ምክንያት ከሸማቾች ያልተሰበሰበውን ዕዳ በአምራቾች ላይ መጫን ፍትሃዊ አይደለም በማለት የገቢዎች ባለስልጣን ውሳኔን እንዳገደው አስታውቋል። የኢትዮጵያ የመጠጥ አምራቾች ኢንዱስትሪዎች ማህበር ዋና ስራ አስኪያጅ አቶ አሸናፊ መርዕድ ይህ ውሳኔ ለዘርፉ ትልቅ እፎይታ ነው ሲሉ ገልጸዋል። የፌዴራል ዋና ኦዲተር የመንግስት ባለስልጣናት በህግ ከተፈቀደላቸው መብት ውጭ በአንድ ጊዜ በርካታ የመንግስት ተሽከርካሪዎችን ይጠቀማሉ በማለት ከሰሰም። ሪፖርተር እንደዘገበው የኦዲተር ጀነራል መስሪያ ቤቱ ሰሞኑን ባወጣው ሪፖርት አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው መገልገያ ጭምር እንደሚሰጡ ማመልከቱን ጠቅሷል። ሚኒስትሮችና ሚኒስትር ዴኤታዎች ለራሳቸውና ለቤተሰቦቻቸው የተፈቀደላቸው ሁለት ተሽከርካሪ ብቻ ቢሆንም አብዛኞቹ ግን በአንድ ጊዜ ሶስትና ከዚያ በላይ ተሽከርካሪዎችን እንደሚጠቀሙ የኦዲተሩ ሪፖርት ማረጋገጡን ዘገባው አክሎ ገልጿል። የፌዴራል መስሪያ ቤቶች የመንግስት ተሽከርካሪዎችን ከህግ ውጭ መጠቀማቸው ከፍተኛ የመንግስት የነዳጅ ብክነትን እያስከተለ ነውም ሲል ዘገባው አክሎ ገልጿል። የኢትዮጵያ አየር መንገድ በአውሮፕላኖች እጥረት እድገቴ ከ15 በመቶ አልበለጠም አለም ግዙፉ የአፍሪካ አየር መንገድ የኢትዮጵያ አየር መንገድ በአሁኑ ወቅት ባጋጠመው የአውሮፕላን እጥረት ሳቢያ ዓመታዊ የተሳፋሪዎች ቁጥር እድገቱ ከታቀደው በታች መሆኑን አስታውቋል። የኢትዮጵያ አየር መንገድ ግሩፕ ዋና ሥራ አስፈጻሚ አቶ መስፍን ጣሰው በቅርቡ ከብሉምበርግ ጋር በነበራቸው ቃለምልልስ እንደተናገሩት አየር መንገዱ በአሁኑ ወቅት ከ12 እስከ 15 በመቶ የሚደርስ የሁለት አሃዝ እድገት እያስመዘገበ ይገኛል። አሁን ባለው ሁኔታ በአውሮፕላን እጥረት ምክንያት እድገታ ጥናታችን ከ15 በመቶ በላይ መሆን አልቻለም። ይህ እጥረት ባይኖርብን ኖሮ ከ15 በመቶ በበለጠ ፍጥነት እናድግ ነበር ሲሉም ተናግረዋል። የአቅርቦት መስተጓጎሉ በዋነኝነት የሚታየው ሰፊ አካል ያላቸው አውሮፕላኖች ላይ ሲሆን ይህ ሁኔታ ለቀጣዮቹ ሁለት ዓመታት ሊቀጥል እንደሚችልም ጠቁመዋል። ይሁን እንጂ አየር መንገዱ ከሁለት ዓመታት በኋላ ዋና ዋና አምራቾች ከሆኑት ቦይንግና ኤርባስ ኩባንያዎች በርካታ ሰፊ አካል ያላቸውን ትላልቅ አውሮፕላኖችን በብዛት ለመቀበል እንዳቀደ ገልጸዋል። ይህ አዲስ ግዥም የአጭር ጊዜ እድገት መገደብን በመቀልበስ የረጅም ጊዜ እድገት እቅዱን ለማሳካት እንደሚያስችለው ዋና ስራ አስፈጻሚው አክለው ገልጸዋል። በመጨረሻም በመሬት መንሸራተት ለተፈናቀሉ ዜጎች የተዋጣውን 60 ሚሊዮን ብር ሊዘርፉ የሞከሩ መያዛቸው ተገለጸም። በደቡብ ኢትዮጵያ ክልል ጎፋ ዞን በመሬት መንሸራተት ለተፈናቀሉ ዜጎች የተዋጣ ከ60 ሚሊዮን ብር በላይ ከባንክ አውጥተው ሊዘርፉ ሞክረዋል የተባሉ ሰራተኞችና የስራ ኃላፊዎች በቁጥጥር ስር መዋላቸው ተገልጿል። ሰራተኞቹና ኃላፊዎቹ የተያዙት ብሩን ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ በቼክ ለማውጣት እንቅስቃሴ እያደረጉ ባለበት ወቅት ነው። ገንዘቡ በዞኑ ገዜ ጎፋ ወረዳ ኬንቾሻቻ ገዝዲ ቀበሌ በተከሰተው የመሬት መንሸራተት አደጋ የተፈናቀሉ ዜጎችን መልሶ ለማቋቋም ከተለያዩ የህብረተሰብ ክፍሎች የተሰበሰበ መሆኑን ዶቼቬሌ በዘገባው ጠቅሷል። ተጠርጣሪዎቹ ብሩን ከባንክ ሊያውጡት የሞከሩት ቀደም ሲል ተሰርቶ የተሰረዘ የቼክ ጠልን በመጠቀም ነው ሲል የዞኑ የመንግስት ኮሚኒኬሽን ጉዳዮች በሰጠው መግለጫ አስታውቋል። ተጠርጣሪዎቹ በቁጥጥር ስር ሊውሉ የቻሉት ለጎፋ ዞን አስተዳደር በደረሰው ጥቆማ መሰረት በተደረገ ክትትል መሆኑን የጠቀሰው መግለጫው በአሁኑ ወቅት ተጠርጣሪዎቹ በአዲስ አበባ በፖሊስ ቁጥጥር ስር ይገኛሉ ብሏል። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ሐምሌ 15 ቀን 2016 ዓ ም በተከሰተው የመሬት መንሸራተት በመቶዎች የሚቆጠሩ ሰዎች ህይወታቸው ማለፉ አይዘነጋም። በአደጋው ከቀበሌው የተፈናቀሉ ነዋሪዎችን መልሶ ለማቋቋም በሀገር ውስጥና በውጭ የሚገኙ ኢትዮጵያውያን የገንዘብና የቁሳቁስ ድጋፍ ሲያደርጉ መቆየታቸውም ይታወሳል።